መጽሐፍ ቅዱስ፣ የብሉይና የአዲስ ኪዳን መጽሐፍት፣ አዲሱ መደበኛ ትርጉም፣ በኢንተርናሽናል መጽሐፍ ቅዱስ ማኅበር ታተመ 1993 ዓ ም ብሉይ ኪዳን፣ ኦሪት ዘፍጥረት፣ ምዕራፍ አንድ በመጀመሪያ እግዚአብሔር ሰማያትንና ምድርን ፈጠረ። ምድርም ቅርጽ የለሽና ባዶ ነበረች። የምድርን ጥልቅ ስፍራ ሁሉ ጨለማ ውጦት ነበር። የእግዚአብሔርም መንፈስ በውሆች ላይ ይረብብ ነበር። ከዚያም እግዚአብሔር ብርሃን ይሁን አለ፤ ብርሃንም ሆነ። እግዚአብሔርም ብርሃኑን መልካም እንደሆነ አየ፤ ብርሃኑን ከጨለማ ለየ። እግዚአብሔርም ብርሃኑን ቀን፣ ጨለማውን ሌሊት ብሎ ጠራው። መሸ፣ ነጋም፤ የመጀመሪያ ቀን። እግዚአብሔር ውሃን ከውሃ የሚለይ ጠፈር በውሃዎች መካከል ይሁን አለ። ስለዚህ እግዚአብሔር ጠፈርን አድርጎ ከጠፈሩ በላይና ከጠፈሩ በታች ያለውን ውሃ ለየ። እንዳለውም ሆነ። እግዚአብሔር ጠፈርን ሰማይ ብሎ ጠራው። መሸነጋም ሁለተኛ ቀን። ከዚያም እግዚአብሔር ከሰማይ በታች ያለው ውሃ በአንድ ስፍራ ይከማች፣ ደረቁ ምድር ይገለጥ አለ። እንዳለውም ሆነ እግዚአብሔር ደረቁን ምድር የብስ በአንድነት የተሰበሰበውን ውሃ ባህር ብሎ ጠራው። እግዚአብሔር ይህ መልካም እንደሆነ አየ። እግዚአብሔር ምድር ዕጽዋትንም እንደ የወገናቸው ዘር የሚሰጡ ተክሎችንና በምድር ላይ ዘር ያዘሉ ፍሬ የሚያፈሩ ዛፎችን እንደየወገናቸው ታብቅል አለ። እንዳለውም ሆነ። ምድር ዕጽዋትን እንደየወገናቸው ዘር የሚሰጡ ተክሎችንና በውስጣቸው ዘር ያለባቸው ፍሬ የሚያፈሩትን ዛፎች በየወገኑ አበቀለች። እግዚአብሔርም ይህ መልካም እንደሆነ አየ። መሸ ነጋም ሦስተኛ ቀን። ከዚያም እግዚአብሔር ቀኑን ከሌሊት እንዲለዩ የዓመት ወቅቶች ቀናትና ዓመታት የሚጀምሩበትንም እንዲያመለክቱ ለምድር ብርሃን የሚሰጡ ልዩ ልዩ ብርሃናት በሰማይ ይሁኑ አለ። እንዳለውም ሆነ። እግዚአብሔር ለምድር ብርሃን ይሰጡ ዘንድ ሁለት ታላላቅ ብርሃናት አደረገ። ታላቁ ብርሃን በቀን እንዲሰለጥን፣ ታናሹ ብርሃን በሌሊት እንዲሰለጥን አደረገ። እንዲሁም ከዋክብትን አደረገ። ለምድር ብርሃን እንዲሰጡ እነዚህን በሰማይ ጠፈራ ኖራቸው። ይኸውም በቀንና በሌሊት እንዲሰለጥኑ ብርሃንን ከጨለማ እንዲለዩ ነው። እግዚአብሔርም ይህ መልካም እንደሆነ አየ። መሸ ነጋም፣ አራተኛ ቀን። እግዚአብሔር ውኾች ሕይወት ባላቸው በሕያዋን ፍጡራን ይሞሉ፣ ወፎች ከምድር በላይ በሰማይ ጠፈር ይብረሩ አለ። በዚህ መሠረት እግዚአብሔር በባሕር ውስጥ የሚኖሩ ታላላቅ ፍጡራንን በውሃ ውስጥ የሚርመሰመሱ ሕይወት ያላቸው ነገሮች ሁሉ እንደየወገናቸው፣ እንዲሁም ክንፍ ያላቸውን ወፎች ሁሉ እንደየወገናቸው ፈጠረ። እግዚአብሔርም ይህ መልካም እንደሆነ አየ። እግዚአብሔርም ብዙ ተባዙ፣ የባሕርንም ውሃ ሙሏት፣ ወፎችም በምድር ላይ ይብዙ ብሎ ባረካቸው። መሸ ነጋም አምስተኛ ቀን። እግዚአብሔር ምድር ሕያዋን ፍጡራንን እንደየወገናቸው ከብቶችን፣ በምድር ላይ የሚሳቡ ፍጡራንንና የዱር እንስሳትን እያንዳንዱን እንደ ወገኑ ታስገኝ አለ። እንዳለውም ሆነ። እግዚአብሔር የዱር እንስሳትን እንደየወገናቸው፣ ከብቶችን እንደየወገናቸው፣ እንዲሁም በምድር ላይ የሚሳቡ ፍጡራንን እንደየወገናቸው አደረገ። እግዚአብሔርም ይህ መልካም እንደሆነ አየ። እግዚአብሔር ሰውን በመልካችን በአምሳላችን እንስራ፤ በባሕር ዓሶች፣ በሰማይ ወፎች፣ በከብቶች በምድር ሁሉ ላይ እንዲሁም በምድር በሚሳቡ ፍጥራን ሁሉ ላይ ሥልጣን ይኑራቸው አለ። ስለዚህ እግዚአብሔር ሰውን በራሱ መልክ ፈጠረው፤ በእግዚአብሔር መልክ ፈጠረው ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ብዙ ተባዙ፣ ምድርን ሙሏት፣ ግዟትም የባሕርን ዓሦች የሰማይን ወፎች፣ እንዲሁም በምድር ላይ የሚንቀሳቀሱትን ሕያዋን ፍጡራንን ሁሉ ግዟቸው ብሎ ባረካቸው። እግዚአብሔርም እንዲህ አለ በምድር ላይ ያሉትን ዘር የሚሰጡ ተክሎችን ሁሉ በፍሬያቸው ውስጥ ዘር ያለባቸውን ዛፎች ሁሉ ምግብ ይሁኑላችሁ ዘንድ ሰጥቻቸዋለሁ። እንዲሁም ለምድር አራዊት ሁሉ፣ ለሰማይ ወፎች ሁሉ፣ በምድር ላይ ለሚንቀሳቀሱ ሕያዋን ፍጡራን ሁሉ ማንኛውም ለምለም ተክል ምግብ እንዲሆናቸው ሰጥቻለሁ። እንዳለውም ሆነ። እግዚአብሔርም ያደረገውን ሁሉ አየ፣ እነሆም እጅግ መልካም ነበረ። መሸ ነጋም ስድስተኛ ቀን።